ስፖርት። የኢትዮጵያ አትሌቲክስ ፌዴሬሽን ጥላ አጥልቶበታል። ሶስት አትሌቶች የተከለከለ የኃይል ሰጪ መድኃኒት ማለትም ዶፒንግ መጠቀማቸው ይፋ ሆኗል። በእንግሊዝ ፕሪምየር ሊግ አራት ተከታታይ ጨዋታዎችን ያሸነፈው ማንቸስተር ዩናይትድ 11ኛ ደረጃ ላይ ለሚገኝ ቡድን እጅ ሰጥቷል። ሊቨርፑል ማንቸስተር ሲቲን ሶስት ለዜሮ ተበቅሎ ትናንት ክሪስታል ፓላስንም ድል አድርጓል። በጀርመን ቡንደስሊጋ ኃያሉ ባየር ሚንሽን እና ቦሩሲያ ዶርትሙንድ ተገናኝተው ያለምንም ግብ ተለያይቷል። በስፔን ላሊጋ ሪያል ማድሪድ ሴልታ ቪጎን 7 ለ1 ጉድ ባደረገበት ጨዋታ ክርስቲያኖ ሮናልዶ በላሊጋው ታሪክ ሰርቷል። አብራችሁ ቆዩ። የፕሪምየር ሊግ የቡንደስ ሊጋና የላሊጋ ጨዋታዎችን ወደ በኋላ ላይ እንቃኛለን። በቅድሚያ በዚህ ሳምንት ስለሚከናወነው የአውሮፓ ሊግ ጨዋታ ዳሰሳ እናድርግ። በአውሮፓ ሊግ ቀደም ሲል ያከናውኗቸውን የምድብ ጨዋታዎች አሸንፈው ለመጀመሪያ ዙር ጨዋታ የደረሱት አስራ ስድስቱን ቡድኖች የፊታችን ሐሙስ ይገናኛሉ። በፕሪምየር ሊጉ ሽንፈት የገጠመው ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርገው ጨዋታ ይጠበቃል። ዋይኔ ሩኒና ሽቫይንሽታይገርን ጨምሮ ዘጠኝ ተጫዋቾች የተጎዱበት ማንቸስተር ዩናይትድ ሊቨርፑልን ለ195ኛ ጊዜ ሆኖም በአውሮፓ ሊግ ለመጀመሪያ ጊዜ ለመፋለም ሐሙስ ወደ አንፊልድ ያቀናል። ሊቨርፑል በአንጻሩ አራት ተጫዋቾች ብቻ ናቸው የተጎዱበት። ሁለቱ ቡድኖች በእንግሊዝ የሊግ ጨዋታዎች ለ166 ጊዜያት ተገናኝተው ማንቸስተር ዩናይትድ 67 ጊዜ ሲያሸንፍ ሊቨርፑል 55 ጊዜ አሸንፏል። እንግሊዝ ውስጥ በተከናወኑ 18 የዋንጫ ጨዋታዎች ሁለቱ ቡድኖች ተፋልሟል። ማንቸስተር ዩናይትድ 11 ጊዜ ሊቨርፑልን ሲረታ ሊቨርፑል ማንቸስተር ዩናይትድን ለሰባት ጊዜያት አሸንፎታል። ማንቸስተር ዩናይትድ ከሊቨርፑል ጋር ያከናወናቸውን ያለፉትን አራት የፕሪምየር ሊግ ጨዋታዎች በሙሉ አሸንፏል። ሆኖም ግን ሊቨርፑል ዘንድሮ ባከናወናቸው የአውሮጳ ሊግ ስምንት ጨዋታዎች በአንዱም አልተሸነፈም። ማንቸስተር ዩናይትድ የአውሮጳ ሊግ ጨዋታዎችን ከሜዳ ውጪ ዘንድሮ አንዴም አላሸነፈም። በፕሪምየር ሊጉ አራት ተከታታይ ጨዋታዎችን ያሸነፈው ማንቸስተር ዩናይትድ የዋን ማታ በጊዜ ከሜዳ መሰናበትን ተከትሎ ትናንት በዌስት ብሮሚች አንድ ለዜሮ ተሸንፏል። ጄምስ ሚልነርን በቀይ ካርድ ያጣው ሊቨርፑል በቆራጥነት ተፋልሞ ክሪስታል ፓላስን ሁለት ለአንድ የረታው በክሪስቲያን ቤንቴኬ የፍጹም ቅጣት ምት ግብ ነው። ሊቨርፑል በፕሪምየር ሊጉ ያሳየው እልህ የሐሙሱ የአውሮፓ ሊግ ጨዋታ በሜዳው በአንፊልድ ከመሆኑ ጋር ተደምሮ ለማንቸስተር ዩናይትድ አስቸጋሪ ያደርጓል። በእርግጥ ማንቸስተር ዩናይትድም ሆነ ሊቨርፑል በእንግሊዝ የእግር ኳስ ታሪክ እጅግ ስኬታማ የሚባሉ ናቸው። እናስ የሐሙሱን ጨዋታ ማን ያሸንፍ ይሆን? ሊቨርፑል ወይንስ ማንቸስተር ዩናይትድ? በእንግሊዝ ፕሪምየር ሊግ በነጥብ ሶስተኛ የሆነው ቶትናም ሆትስፐርም በአውሮፓ ሊግ ጨዋታ ሐሙስ ከባድ ተፋላሚ ነው የሚጠብቀው። ከሰሜን ለንደን ተቀናቃኙ አርሰናል ጋር ሁለት እኩል የተለያየው ቶትናም በጀርመኑ ቡንደስሊጋ የደረጃ ሰንጠረዥ ሁለተኛ ላይ የሚገኘው ቦሩሲያ ዶርትሙንድን በሜዳው ሊገጥም ነው። የሚያቀናው ቦሩሲያ ዶርትሙንድ የደረጃ ሰንጠረዥን በ63 ነጥብ በአንደኛነት ከሚመራው ባየር ሚንሽን ጋር ቅዳሜ ለት ተገናኝቶ ያለምንም ግብ ተለያይቷል። በስፔን ላ ሊጋ አራተኛ ደረጃ ላይ የሚገኘውና ቅዳሜ ለት በላፓልማ አንድ ለባዶ የተሸነፈው ቪላሪያል ከጀርመኑ ባየር ሌቨርኩሰን ጋር ስፔን ውስጥ ይጋጠማል። አምስተኛ ደረጃ ላይ የሚገኘው ሴቪላ ደግሞ ከጌታፌ ጋር አንድ እኩላቻ ወጥቷል። የአውሮፓ ሊግ እድሉ ለመሞከር ሐሙስ ወደ ባዘል ስዊዘርላንድ ያቀናል። በቅዱስ ያዕቆብ አጸድ የእግር ኳስ ሜዳም ከባዘል ጋር ይጋጠማል። ትናንት በአትሌቲኮ ማድሪድ 3 ለ1 የተረታው ቫሌንሺያ ስፖርቲንግ ጂዮንን 2 ለ0 ካሰናበተው አትሌቲክ ቢልባኦ ጋር ሐሙስ ለአውሮፓ ሊግ በቢልባኦ ሳን ማሜ ሜዳ ላይ ይፋለማል። የጣሊያኑ ላትሲዮ ከስፓርታ ፕራጋ ጋር ቼክ ሪፐብሊክ መዲና ፕራ ውስጥ በሚገኘው ጄኔራሊ አሬና ስታዲየም ለሐሙስ ተቀጣጥሯል። የቤልጂጉ አንደርሌሽት ቡድን የዩክሬን መዲና ኬቭ ውስጥ ከሻካታር ዶኔትስ ጋር የሚጫወተው ሐሙስ ዕለት ነው። የፖርቹጋሉ ስፖርቲንግ ብራጋ ከቱርኩ ፌነርባቼ ጋርም በዚሁ ዕለት ይጫወታል። በእንግሊዝ ፕሪምየር ሊግ የትናንቱ ጨዋታ የዌስት ብሮምዊች አልቢዮን ሳሎሞን ሮንዶን በ67ተኛው ደቂቃ ባስቆጥራት ብቸኛ ግብ በአስር ተጫዋቾች የተወሰነው ማንቸስተር ዩናይትድ ተሸንፎ ወጥቷል። ሳሎሞን ሮንዶን ትናንት ያገባት ኳስ በስድስት ጨዋታዎች አራተኛ ግቡ ነበረች። በመጀመሪያው የጨዋታ ክፍለ ጊዜ ስፔናዊው ኋን ማታ በሁለት ቢጫ ካርድ በቀይ ከሜዳ መሰናበቱ ማንቸስተር ዩናይትድን ጎርቶታል። በቀይ መሰናበቱን እጅግ አናዳጅ ሲል የገለጠው ስፔናዊው ከጥፋቱ ወደፊት እንደሚማር ተናግሯል። በግል አምደመረቡ ደመረቡ ላይ ባሰፈረው ጽሑፍም ሁለቱም ውሳኔዎች በጣም አናዳጅ ናቸው፣ ብዙን ጊዜ እጅግ የከፉ ጥፋቶች ተፈጽመው ቅጣት ሲሰጥ አላየንም። ያም ሆኖ ግን ጥፋቶቹን እንዳይከሰቱ ማድረግ እችል ነበር፣ ኃላፊነቱንም እወስዳለሁ ብሏል። ማንቸስተር ዩናይትድ ትናንት ከአንድ ሰዓት በላይ በአስር ተጫዋቾች ለመወሰን ተገዷል። መጨረሻውም በ አንድ ለዜሮ ተደምድሟል። የእንግሊዙ ቸልሲ ለሻምፒዮንስ ሊግ ግጥሚያ ረቡ ዕለት በሜዳው ስታንፎርድ ብሪጅ የፈረንሳዩ ፓሪስ ሳንጀርሜንን ጀርሜንን ይገጥማል። ፓሪስ ሳንጀርሜን ከነጌ በስቲያ ወደ ለንደን የሚያቀናው ቀደም ሲል ፓሪስ ውስጥ በሁለት ለአንድ ድሉ ያሰፋውን እድል ይዞ ነው። ጆን ኦቢ ሚካኤል ከሜዳ ውጭ ያስቆጠራት ግብ ቸልሲ በሜዳው የተሻለ ሊሰራ እንደሚችል ተስፋ ሰጥቶታል። ቸልሲዎች ባለፈው ታህሳስ ወር አሰልጣኝ ሆዜ ሞሪኖን ካሰናበቱ ወዲህ ባከናውኗቸው አስራ ስድስት ግጥሚያዎች አንድ ጊዜ ብቻ ነው የተሸነፉት። ቼልሲ ቅዳሜ ዕለት ከስቶክ ሲቲ ጋር አንድ እኩል በመውጣት ነጥብ ተጋርቷል። በፕሪምየር ሊጉ እንደምንም በአራተኛነት ጨርሶ ወደፊት በሻምፒዮንስ ሊግ የመሳተፍ እድሉ ግን ጨልሟል። በአንጻሩ ያለፉት አራት ጨዋታዎችን ያልተሸነፈው ሊቨርፑል የሻምፒዮንስ ሊግ ተሳትፎ እድሉን እያለመለመ ነው። 60 ነጥብ ካለው ከመሪው ላይስተር ሲቲ በ16 ነጥብ ልዩነት ሰባተኛ ደረጃ ላይ ይገኛል። እንደ ማንቸስተር ሲቲ አንድ ተስተካካይ ጨዋታ ይቀሯል። ኤቨርተንና ኒውካስል ዩናይትድም ተስተካካይ ጨዋታ ይቀራቸዋል። ባለፈው ሳምንት በስዋንሲ ሲቲ የተሸነፈው አርሰናል ቅዳሜ ዕለት ከቶትናም ሆትስፐር ጋር አቻ ሁለት እኩል ወጥቷል። በዚህም አስቶን ቪላን አራት ለዜሮ ያደባየው ማንቸስተር ሲቲ ነጥቡን ሃምሳ አድርሶ ሶስተኛ ደረጃ ላይ የሚገኘው አርሰናልን ተጠግቶታል። አርሰናል ማንቸስተር ሲቲን በሁለት ነጥብ ብቻ ነው የሚበልጠው። ሁለተኛ ደረጃ ላይ በሚገኘው በቶትናም ግን በሶስት ነጥብ ይበለጣል። መሪው ላስተር ሲቲ ዋትፎርድን አንድ ለባዶ አሸንፏል። በጀርመን ቡንደስሊጋ አንደኛ ደረጃ ላይ የሚገኘው ባየር ሚኒሽን ከተከታዩ ቦሩሲያ ዶርትሙንድ ጋር ዜሮ ለዜሮ በመውጣት ነጥብ ተጋርቷል። የባየር ሚኒሽኑ አጥቂ ቶማስ ሚለር ቡድናቸው ባያሸንፍም ጠንካራ እንደነበር ተናግሯል። ዜሮ ለዜሮ የተጠናቀቀ ኃይለኛ ጨዋታ ነበር። በተለይ በመጀመሪያው አጋማሽ ሁለቱም ቡድኖች እድሎች አጋጥማቸዋል። ቡድናችን በተለይ በሁለተኛ አጋማሽ ሀያል ሆኖ አይቸዋለሁ። በእውነቱ ጨዋታውን በደንብ ነው የተቆጣጠር ነው። ከምርጥ ተጫዋቾች ጋር ስትጫወት እንግዲህ እንደዛ ነው። የምገርም ዜሮ ለዜሮ ነው። አስጨናቂ ጨዋታ ነበር፣ ግን በተወሰነ መልኩ ደስተኞች ነን። ትናንት ማይንስ ከዳርምሽታት ባዶ ለባዶ ሲወጣ ሃምቡርግ ሄርታን 2 ለ0 አሰናብቷል። ቡንደስሊጋውን ባየር ሚንሽን በ63 ነጥብ ይመራል። ቦሩሲያ ዶርትሙንድ በ58 ይከተላል። 42 ነጥብ የያዘው ሄርታ ሦስተኛ ደረጃ ላይ ይገኛል። በስፔን ላሊጋ የሳምንቱ መጨረሻ ግጥሚያዎች የሪያል ማድሪድ የሰባት ለአንድ ድል ከፍተኛው ሆኖ ተመዝግቧል። ማድሪድ ቅዳሜ ዕለት ሴልታ ቪጎን የግብ ጎተራ ሲያደርገው በሁለተኛው አጋማሽ የጨዋታ ክፍለ ጊዜ አራቱን ግቦች ያስቆጠረው ክርስቲያኖ ሮናልዶ ነው። የመጀመሪያዋን በሰባተኛው ደቂቃ ላይ ፔፔ በግንባሩ ገጅቶ በግሩም ሁኔታ አስቆጥሯል። ቀሪዎቹን ሁለት ግቦች ከመረብ ያሳረፉት ጄሴ ና ባሌ በ77 ና 8 ኛው ደቂቃ ላይ ነው ስፔናዊው አጥቂ ኢያጎ አስፓስ ለሴልታ ቪጎ 61ኛው ደቂቃ ላይ በማስቆጠር ቡድኑን በባዶ ከመሸነፍ አድኖታል ክርስቲያኖ ሮናልዶ ባስቆጠራቸው አራት ግቦች በስፔን ላሊጋ በግብ ብዛት ቀዳሚ ሆኗል እስካሁን 27 ኳሶችን ከመረብ አሳርፏል የባርሴሎናዎቹ ሉዊስ ሱዋሬዝ እና ሊዮኔል ሜሲ በ26 ና 21 ግቦች ይከተሉታል በላሊጋው ታሪክ ግን እስካሁን በርካታ ግቦችን በማስቆጠር ሊዮኔል ሜሲን የሚስተካከል አልተገኘም። ሮናልዶ 252 ኳሶችን በላሊጋው ለማስመዝገብ ችሏል። ሊዮኔል ሜሲ 305 ግቦችን አስቆጥሮ ብዙ የማግባት ክብረ ሰኑን ተቆጣጥሯል። ባርሴሎና አይበርን ትናንት 4 ለ0 ድል አድርጓል። በ72 ነጥብ ላሊጋውን ይመራል። አትሌቲኮ ማድሪድ እና ሪያል ማድሪድ በ64 6 4 ና 60 ነጥቦች ይከተሉታል። የኢትዮጵያ አትሌቲክስ ፌዴሬሽን ኃይል ሰጪ መድኃኒት በመጠቀም ከተጠረጠሩት ዘጠኝ አትሌቶች ሶስቱን ጥፋተኞች በሚል አግዷል። አትሌቶቹ እነማን እንደሆኑ ግን ፌዴሬሽኑ በይፋ አልተናገረም። ዘጠኙ አትሌቶች በእርግጥም ጥፋተኛ ከሆኑ በኢትዮጵያ አትሌቲክስ ላይ ከባድ ጥላ ማጥላቱ እንደማይቀር በፌስቡክ ገጻችን ላይ ባሰፈር ነው የመወያያ ርዕስ ላይ ተሳታፊዎች ገልጧል። የተወሰኑትን የፌስቡክ ተሳታፊዎች ለማቅረብ ያህል አብይ ግርማ የተባሉ ተሳታፊ ኢትዮጵያ ዶፒንግ ተገኘባት ማለት በዓለም አትሌቲክስ ስፖርት አከተመላት እንደማለት ነው። አረንጓዴ ጎርፍ ወደ ኤልኒኖ ተቀየረ ማለት ነው ከአላባ ብሏል። በጣም ቅሌት! ቆይ እነማን ናቸው ሲሉ ያጠየቁት ደግሞ ጌታቸው ሰቦቃ ናቸው። ጌታቸው መሐመድ ደግሞ በእንግሊዝኛ በሰጡት አስተያየት ያሳዝናል። ይህ ግን እውነት ነው። ለመሆኑ እነማን ናቸው ብሏል። ቀሪ አስተያየቶችን ለማንበብም ሆነ በአስተያየት ለመሳተፍ የፌስቡክ ገጻችንን እንድትጎበኙ እንጋብዛለን። አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቅቃል። አስተያየትና ጥቆማችሁ አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።